አቤቱ የእያንዳንዳችንን ልብ እንድትነካ ወደ ምረትህ እንድትመልሰን በጌታ በኢየሱስ ስም እንማጸንሃለን። እግዚአብሔር ሆይ በዚህ ሁሉ ክብር ላንተ ይሁን። በዚህ መገኘት ተገብቷቸው የሌሉትን ሁሉ ባሉበት ቦታ አስባቸው፣ በቸርነትህ ጎብኛቸው። አቤቱ ተመስገን፣ በነገር ሁሉ ከፍ ከፍ በል። በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። የመጀመሪያው መዝሙራችን ቁጥር አንድ ነው ጥቂት ሳምንታት አብረን አልነበርንም። እንደገና ስለተገናኘን ጌታ ይመስገን። ቁጥር አንድ አመልካለሁ። ይህን ይህንን ታላቅ ጌታ አመልካለሁ። ይህንን ታላቅ ጌታ አመልካለሁ። ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አእምሮ አይገመትም ቅዱም ስፋቱም አይዘለቅም አመልካለሁ፣ ይህንን ታላቅ ጌታ አመልካለሁ፣ ለማንም የማይረታ አመልካለሁ፣ ግንበኞች የናቁትን አመልካለሁ የማይዘን ራስን ፍቅሩና ይቼ እምሼዋለሁ ፍጹም ላመልከው ቃል ገብቻለሁ። በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ። ግንበኞች የናቁትን አመልካለሁ። የማይዘን ራስን ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል ልጄ እያለ ከሁሉ በፊት ፍቅሩ ሰብሮኛል፣ በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁትን፣ አመልካለሁ የማይዘን ራስን ከእርሱ ሌላ ወዳጅ የለኝም፣ እንደርሱ ሚሆን ከቶ አላገኝም። የውስ ችግሬን ሳል ነግረው ያውቃል፣ ለእኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማይዘን ራስን። እግዚአብሔር አምላካችን ስለ ዝማሬው የተመሰገነ ይሁን። የመጀመሪያው የመጽሐፍ ቅዱስ ንባባችን ከመዝሙረ ዳዊት መዝሙር 42 በቅንፍ ነው። 12 11 ቁጥሮች አሉት አነብላችኋለሁ። ለመዘምራን አለቃ የቆሬ ልጆች ትምህርት። ዋላ ወደ ውሃ ምንጭ እንደሚናፍቅ፣ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች፤ መቼ ደርሳለሁ የአምላክን ፊት መቼ አያለሁ? ዘወትር አምላክህ ወዴት ነው ሲሉኝ፣ እምባዬ በቀንና በሌሊት ምግብ ሆነኝ። ይህን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታ እና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታወኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞኒኤምም በታናሹ ተራራ አስበሃለሁ። በፏፏቴህ ድምፅ ቀላይ ቀላይን ትጠራታለች ማዕበልህና ሞገድ ሁሉ በላይ አለፈ። እግዚአብሔር በቀን ቸርነትን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የእኔ ስዕለት ለሕይወቴ አምላክ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳሃኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ እለዋለሁ። ጠላቶቼ ሁል ጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምን ስታወኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። እግዚአብሔር ስለ ቃሉ የተመሰገነ ይሆን ይሁን። ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። ዳዊት እንደምትመለከቱት ለነፍሱ ንግግር ሲያደርግ ነው የምታዩት። ነፍሴ ለምን ታዝኛለሽ? ለምን ታውኪኛለሽ? ታውክ ያለው ተጨንቅ ያለው እግዚአብሔርን በማምለኬ ተሰድብ ያለው ይልና ግን ወደ እግዚአብሔር ተመልከች፣ እግዚአብሔር ነው ተስፋሽ፣ እያለ በእግዚአብሔር መታመንን በጣም አስፈላጊነቱን ሲናገር ነው የምንመለከተው። እኛም በሕይወታችን በሚያጋጥመን ነገር እግዚአብሔርን ለነፍሳችን እግዚአብሔርን እንድታመልክ በእግዚአብሔር ላይ የሞጥኝ እንድትል መናገርና በዛም መቆም ይገባናል። ሁለተኛው መዝሙራችን የምስጋና ቀን ነው ለእኛ ዛሬ የሚል ነው። ይህንን ዝማሬ ደግሞ ቁጥር አምስትን አብረን እንዘምረዋለን። የምስጋና የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን። በወጀባውሎ ባውሎ ነፋሱ ስንጎሰም ስንገፋ፣ ደረሰልን የእኛ ጌታ ታዳጊው የእስራኤል ተስፋ። ሞገዱንም ገሰጸልን ማዕበሉን ጸታ ረገው። እልልን በልና መስግን፣ ዛሬ የደስታችን ቀን ነው። የምስጋና ቀን ነው ለእኛ ዛሬ የአዲስ ቀኔ! የዝማሪ ኑና መስገንጌት ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን ከአቅማችን በላይ ከብዶን የሚረዳን ወገናተን ረዴታችን መጣለን የያዕቆብ አምላካት ሰበን በአዲስ ቅኔ በዝማሬ በከበሮን ስራችንን ሰርቶልናል፣ ምስጋናችንን እናግባ። የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችንን፣ ሰርቶልናልና፣ ስራችንን ሰርቶልናልና፣ ስራችንን ቁጣውን እዶ በላያችን የተመኘው ሞታችን በቆፈረው ጉድጓድ ገባ አመፀኛው ጠላታችን። ስለዚህ እንውጣ ዛሬ በበገና እየዘመርን እስትንፋስ ያላችሁ ሁሉ ጌታችንን እናመስግን። የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችንን፣ ሰርቶልናልና ስራችንን፣ ሰርቶልናልና ስራችንን። እግዚአብሔር ስለ ዝማሬው የተመሰገነ ይሁን። ሁለተኛው የመጽሐፍ ቅዱስ ንባባችን የሁለተኛው የጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ አንድ ከቁጥር አንድ እስከ አራት ነው። አነብላችኋለሁ። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከለ የክብርን እምነት ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች እንድትሆኑ በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረ እና እጅግ ታላቅ የሆነ ተስፋን ሰጠን ይላል። የመልእክቴ ክፍል በዚህ በቁጥር አራት ላይ የተመሰረተ ነው። ቁጥር አራት ምንድን ነው የሚለው? ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን እግዚአብሔር ሰጠን በሚለው ርዕስ ላይ ነው። በተለይ የኢትዮጵያውን አዲስ ዓመት ስንጀምር እዚህ አብሬያችሁ አልነበርኩም፣ አብረን አልነበርንም እና ያንን በተመለከተና አጠቃላይ እውነታዎችን በተመለከተ በነዚህ በዚህ ቁጥር ላይ ተመስርተን ጥቂት ነገሮችን እናያለን። እግዚአብሔር እንደሚባርከን አምናለሁ። እግዚአብሔር ይመስገን። ያው እሁድ እሁድ ከሁለት ሰዓት ተኩል ጀምሮ እስከ አራት ሰዓት ድረስ ኦፍኮርስ እስከ አራት አይቆይም፣ እስከ አራት ሰዓት ድረስ አጠቃላይ የፕሮግራሙ ዓላማ ነው። በእግዚአብሔር ፊት እንደዚህ እንሰበሰባለን። እግዚአብሔር አምላካችንን በእንደ ቃሉና በቃሉ መሰረት እናመልካለን። እና ብዙ ሰዎች ጋብዘናል እንመጣለን እያሉ ያልመጡ ሰዎች አሉ። እንዲመጡ መጸለያችንን አናቋርጥ፣ መጋበዛችንንም አናቋርጥ። ምክንያቱም በጣም ብዙ የተምታታ የሆነ ጤናማ ያልሆነ የተምታታ የአምልኮና የክርስትና እምነት እንቅስቃሴ ስላለ እግዚአብሔርን በእውነት እዚህ እንደዚህ እንድንከማች ስለረዳን አመሰግናለሁ እኔ ሰሞኑን እዚህ ኢንዲያና ፖሊስ ውስጥ ያነጋገሩኝ ሰዎች አሉ እና በጣም የሚያሳዝን ነገር ነው የሚታየው። እግዚአብሔር ተናገረን እያሉ ትዳራቸውን ለመፍታት የተነሱ ሰዎች አሉ። እንደገና እግዚአብሔር ተናገረን ልጆቻቸውን ሁሉ ሜዳ ላይ ጥለው ለመሄድ የወሰኑ ሰዎች እና ይሄ ሁሉ ምስቅልቅሉ የወጣ ሁኔታ ውስጥ ነው ሰዎች ያሉት እና ጤናማ አምልኮ ጤናማ እንደ እግዚአብሔር ቃል የሆነ ትምህርት ጤናማ አይምሮ ይዞ በእግዚአብሔር ፊት መንቀሳቀስ እጅግ በጣም በረከትና ትልቅ እድል ነው እና ይህንን ጥቂት ጥቂቶች ብንሆንም ይህንን እድል እግዚአብሔር ስለሰጠን መፍራት የለብንም ምክንያቱም እውነተኛ አማኞች ሁልጊዜ ጥቂቶች ናቸው ብዙዎች አይደሉም ሚሊየን ሰዎች የሚንጋጉበት ቦታ እውነተኛ ነገር አለ ማለት አይደለም ከአምልኮ ጀምሮ አንድ ሰዓት ሙሉ ያለምንም እረፍት ሲጮሁ ታያቸዋላችሁ። ያ የእግዚአብሔር አምልኮ አይደለም፣ የጣዖት አምልኮ ነው። ከሰይጣን አምልኮ በምንም አይነት መንገድ ሊለይ አይችልም፣ ምክንያቱም የእኛ እግዚአብሔር ቅዱስና ንጹሕ አምላክ ነው እና ስለዚህ መጸለይ፣ ሰዎችን መጋበዝ እንደሚገባን ላስታውሳችሁ ነው። ሰዎች በጣም በትልቅ መከራ ውስጥ ነው ያሉት ክርስትና ውስጥ ነው ያለ ነው ብለው እና በጣም አሳዛኝ አሳዛኝ ነገሮች እዚህም እንኳን እየሰማን ነው ያለ ነው እና ጌታን ስለዚህ ፕሮግራም እናመሰግናለን። አሁን የመባ የምንሰበስብበት ሰዓት ነው። ሳምሬት መጣና ና ወደዚህ አብረን ጸልይ። መባ እንሰበስባለን። እንጸልይ። ቅዱስና ታላቂ ሆንክ እጅግ በጣም ክቡር አምላካችን እግዚአብሔር ከታላቅ ምረትህ ቸርነትህ፣ ታላቅ ፍቅርህ የተነሳ በህይወት ቆመን በታላቁ ዙፋን ፊት እንድንሰበሰብ እድል ስለሰጠህን ቃልህንም እንድንሰማ ወደዚህ አስደናቂ ክብር ስላመጣሃን በጌታ በኢየሱስ ስም እናመሰግንሃለን። አቤቱ አንተ ቅዱስ ነህ፣ ንጹሕ ነህ፣ እንደ ቃልህ ነህ። ባንተ ቃል ላይ ባንተ ስራ ላይ ማንም ምንም መጨመር አይችልም፤ ምክንያቱም አንተ ሁሉን ነገር በጥበብህና በኃይልህ ለእኛ አሳልፈን አሳልፈህ ሰጥተህናልና እግዚአብሔር አምላካችን ሆይ ቃልህን እያከበርን እያመሰገንህ እንድንወጣ እንድንገባ፣ ከኃጢአትና ከክፉ ምኞት እንድንጠበቅ በጌታ በኢየሱስ ስም እንድትረዳን እንማጸናሃለን። አቤቱ አሁን ደግሞ ለቤትህ አገልግሎት የምንሰበስበውን መባ በምንሰበስብበት ጊዜ በመካከላችን እንድትመላለስ፣ ይህንን ማምልኳችንን እንድትቀበል፣ እንድትባርከን እንጸለያለን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ስም አሜን። ሶስተኛው መዝሙራችን ቁጥር አስር ነው ቁጥር አስርን ከዘመርን በኋላ በቀጥታ ወደ ቃሉ እንሄዳለን። ህዝቦች ሆይ ደስ ይበላችሁ፣ ህዝቦች ሆይ ደስ ይበላችሁ፣ አምላክን አመስግኑ፣ በኪዳኑ የቆማችሁ በአንድነት ቅረቡ ቅረቡ፣ በእልልታ ዘምሩ ለቸር ጌታ፣ ቅረቡ በእልልታ ዘምሩ ለቸር ጌታ። ዘምሩለት በደጆቹ፣ አምልኩት በመቅደሱ ካገርሁ ሁሉ ተከማቹ ቸሩን ጌታ ወድሱ። ሩሩ ሆኖ ይጸናል ሁልጊዜም ይመራናል። ሩሩ ሆኖ ይጸናል ሁልጊዜም ይመራናል። እርሱ ነው የፈጠረን መድንን የላከልን ከዘላለም ፍርድ ያዳነን ጽድቅን ያጎናጸፈን ለሰማያዊው ደስታ ሆኖልናል አለኝታ ለሰማያዊው ደስታ ሆኖልናል አለኝታ። ቅድም እንደነገርኳችሁ የመልእክታችን ክፍል የተመሰረተው ከሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አራት ላይ ነው። እስከ አራት ድረስ ያለውን ቃል አንብቤላችሁ ነበር። ቁጥር አራትን እንደገና አነብላችኋለሁ። እንደዚህ ነው የሚለው ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። እና የመልክቴ ርዕስ ታላላቅና የከበሩ የተስፋ ቃል ኪዳኖች ወይም የተስፋ ቃሎች የሚል ነው። ይህንን እዚህ ጋር የተጻፈውን ቁጥር አራት ላይ የተጻፈውን ቃል በደንብ ብናስብበትና በአይምሯችንና በልባችን ብናስቀምጥ ለወደፊት የሚኖረን ኑሮ ሁሉ በእግዚአብሔር የተመራ በምንም መንገድ የማንነቃነቅ ሰዎች ልንሆን እንደምንችል ላሳስባችሁ እወዳለሁ። ትልቁ ሀሳብ በነገራችን ላይ ጠዋት እዚህ ፓስተር የጠዋት የሰንደይ ስኩሉ ትምህርት ላይና የሁለተኛ ትምህርቱ ላይ እየደጋገመ ሲያነሳው ነበር እና ዛሬ አማርኛ ፕሮግራም ላይ የፓስተር እምሩ መልእክት፣ ግሬት ንድ ፕሬሽስ ፕሮሚስስ በሚል በጣም በምወደው የመጽሐፍ ቅዱስ ክፍል ላይ የተመሰረተ ነው እያለ በስብከት ውስጥ አልፎ አልፎ ሲያነሳው ነበር እና ምንልላችሁ፣ ይሄ በጣም የከበረ የእግዚአብሔር ቃል ነው እና እጅግ በጣም በልባችን ውስጥ ልናስቀምጠው የሚገባ ነው። በነገራችን ላይ እንደ መግቢያ የምነግራችሁ የመጽሐፍ ቅዱስ የጌታ ቃል በተስፋ ቃሎች የተሞላ መጽሐፍ ነው። በጣም ብዙ የተስፋ ቃሎች አሉበት እና መጽሐፍ ቅዱስ ላይ ያሉትን የተስፋ ቃሎች ለማጥናት ብትሞክሩ ወደ ብሉይ ኪዳን ብቻ 2800 አዲስ ኪዳን ላይ ደግሞ 1000 የተስፋ ቃሎች ተጽፈው ታገኛላችሁ። እና መጽሐፍ ቅዱስ በተስፋ ቃሎች የተሞላ መጽሐፍ መሆኑን ስናስብ የትኛውም የሃይማኖት መጽሐፍ እንደ መጽሐፍ ቅዱስ የተስፋ ቃል ያለው መጽሐፍ የለም። ማንኛውም መጽሐፍ ቁራንም ማንበብ ትችላላችሁ። የሂንዱይስቶች መጽሐፍ ማንበብ ትችላላችሁ። የሽንቶ እምነት መጽሐፍ ማንበብ ትችላላችሁ። ኦርቶዶክስ ውስጥ የተለያዩ የተጻፉ ነገሮች አሉ። እንደ መጽሐፍ ቅዱስ የተስፋ ቃል ያለው መጽሐፍ በምድር ሃይማኖቶች ሁሉ ውስጥ የለም። ይሄኛው መጽሐፍ ይህንን ያህል የተስፋ ቃሎች ያሉት ሰዎች በእግዚአብሔር ላይ ባለው እምነት በዓለም ካለ የውሸት የተስፋ ቃል አምልጠው በዚህ እውነተኛና የማይነቃነቅ የተስፋ ቃል ላይ በመቆም እግዚአብሔር የሚሰጣቸውን በረከት እና የወደፊት እንዲቀምሱ እንዲያገኙ እግዚአብሔር ከማሰቡ የተነሳ ነው። እነዚህን 2800 የብሉይ ኪዳን 1000 የአዲስ ኪዳን የተስፋ ቃሎች አውርተን አንጨርሳቸው። እንደምታወት 3800 ነው የሚሆኑት ግን እነዚህን የተስፋ ቃሎች በተመለከተ አጠር ባለ መንገድ ጥቂት ዋና ዋና ነገሮች እንዳሳያችሁ እፈልጋለሁ። የመጀመሪያው ነጥቤ ታላላቅና የከበሩ ቃል ኪዳኖች የሚሉትን በአጠቃላይ እንድናይ ነው ግን ይሄንን ከመጀመሪያ በፊት ቁጥር አራት እንዴት እንደተቀናበረ ብትመለከቱልኝ እወዳለሁ ቁጥር አራትን ላንበበው እንደገና ምንድን ነው የሚለው ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በነዛ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን ነው የሚለው ለእኛ ለሁላችንም ለአማኞች ግን ወደዚህ ወደ ተስፋ ቃሎች ከመምጣቱ በፊት ጴጥሮስ የሚለው ማሰብ በጣም ጥሩ ነው። አሁን በዓለም ላይ እናንተ አማኞች ወደ መሆን የመጣችሁት ከአንድ በጣም አስጨናቂ ነገር እና ዓለምንና ሰዎችን ሁሉ ከሚያስጨንቅ ሁኔታ ውስጥ ነው አምልጣችሁ የወጣችሁት ነው የሚለው ይሄኛውን ነገር ሳናስብ ወደ ተስፋ ቃሎቹ ባንገባ ጥሩ ነው። ምክንያቱም ያለንበት ዓለም። አሁን እዚህ ላይ ጴጥሮስ እንደሚናገረው ክፉ ምኞት የሚገዛባት ዓለም ናት። ክፉ ምኞት፣ ክፉ ምኞት በተለይ አሁን ባለንበት ዘመን ክፉ ምኞት እኪሳችን ነው ያለው ልባችንም ውስጥ ነው ያለው። ብዙ ሰዎች በክፉ ምኞት በጣም በጣም አሰቃቂ በሆነ ሁኔታ የሚጎዱበት ዘመን ነው። የክፉ ምኞት በዩቲዩብ ይተላለፋል፣ በፌስቡክ ይተላለፋል በልዩ ልዩ ቻቶች ይተላለፋል። በኢንስታግራም በጣም የክፉ ምኞት መተላለፊያው መንገድ እጅግ በጣም የረቀቀበት ዘመንና ጊዜ ውስጥ ነው ያለ ነው። እና አማኞች በዓለም ካለው ክፉ ምኞት እና በዓለም ያለው ክፉ ምኞት ከሚያመጣው ጥፋት ያመለጡ ናቸው። እያንዳንዱ ክፉ ምኞት ራሱን የቻለ ውጤት አለው። ያ ምንድነው ተብሎ ነው የተጠቀሰው እዚህ ጋር ጥፋት ነው። ኃጢአትን ሰርቶ ውጤት አይኖረውም ኃጢአት የሚል ሰው በጣም ሞኝ የሆነ ሰው ነው። የኃጢአትን ውጤት እንደውም መገመትም አይቻልም። የኃጢአት ውጤት የአንዳንድ ሰዎችን ነፍስ ወስዶታል። የኃጢአት ውጤት የአንዳንድ ሰዎች ታሪክ አበላሽቷል። የኃጢአት ውጤት የአንዳንዶችን ጤና ወስዷል። የኃጢአት ውጤት እጅግ በጣም አሰቃቂ ነው። የኃጢአት ውጤት መጥፎ ነው። ለዚህ ነው ስለ ክፉ ምኞት በአለም ካለው ጥፋት ጥፋት አለ በዓለም ውስጥ ዓለም ምኞትን በልባችን፣ በአይምሯችን፣ በሐሳባችን፣ በነፍሳችን ውስጥ ታስገባና የምትሰጠን ነገር ጥፋት ነው። ዓለም የገባቸው የተስፋ ቃል በፍጹም ለሰዎች በጥሩ ሁኔታ ተፈጽሞ አያውቅም። ስለዚህ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ አሁን እናንተ ወደ ተለየ ሁኔታ ውስጥ መጥታችኋል። ይህንን የከበረ ነገር ነው ዛሬ እንድንመለከት እግዚአብሔር አምላካችን የሚፈልገው። ይሄ ወደ ከበረ ነገር የመጣችሁት ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ ነው። እግዚአብሔር የሚባለው አምላክ የተስፋ ቃል ገብቷል። ከዚህ በዓለም ካለው ክፉ ምኞት ጥፋት፣ አምልጣችሁ ወታችሁ፣ ከሞኝነት ከጅልነት፣ በኃጢአት ከመታለል አምልጣችሁ ወታችሁ ዜጋ ከመጣችሁ ትልቅ ዘላለማዊ የከበረ ውድ የሆነ የተስፋ ቃል በሕይወታችሁ ታገኛላችሁ፣ የሚል መልእክት ነው ያለው እና እነዚህን ታላላቅና የከበሩ የተስፋ ቃል ኪዳኖችን ሳስብ ቅድም 2800 በብሉይ ኪዳን 1000 በአዲስ ኪዳን 3800 ቃሎች አሉ ብያቸዋለሁ። ከነዚህ መካከል የመጀመሪያውን በብሉይ ኪዳን፣ የመጀመሪያውን በአዲስ ኪዳን፣ የመጨረሻውን በብሉይ ኪዳን፣ የመጨረሻውን በአዲስ ኪዳን አሳያችሁና በመካከል ያሉትን ነገሮች ደግሞ እንድንመለከት እፈልጋለሁ። ስለዚህ በብሉይ ኪዳን የመጀመሪያው የእግዚአብሔር የተስፋ ቃል እግዚአብሔር ለሰዎች የሰጠው የተስፋ ቃል ምንድን ነው የሚለውን ስትመለከቱ በብሉይ ኪዳን በመጀመሪያ ለአዳምና ለህዋን ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር የገባው ቃል ኪዳን ነው። አዳምና ህዋን እባብ መጥቶ የማይገባ እግዚአብሔር ያላዘዛቸውን ነገር እንዲያደርጉ ለህዋን ሹክ አላት። ህዋን ያንን የዛፉን ፍሬ ወስዳ በላች። ምንም አይደለም፣ ምን ማለት ነው የዛፍ ፍሬ መብላት ብለን ልናስብ እንችላለን። የዛፉን ፍሬ መብላት ማለት ለእግዚአብሔር ቃልና ለእግዚአብሔር ትእዛዝ አለመታዘዝ ማለት ነው። ዲስኦቢዲያንስ ነው። በዛ ምክንያት አዳምና ሔዋን ከእግዚአብሔር ህይወት ተቆርጠው ተጣሉ። በዛ ምክንያት ሞት የሚባለው ነገር ወደ ምድር መጣ በእንስሳት ሁሉ ላይ በዛ ምክንያት የሰው ልጅ እድሜ አጠረ። በዛ ምክንያት የሰው ልጅ የልቡ ስሜትና ሀሳብ ሁልጊዜ በዓለም ያለው ምኞት ላይ ብቻ መንጠልጠል ሆነ። የማይጠቅመውን ነገር ሁሉ እንደሚጠቅም ማሰብ ጀመረ የሰው ልጅ። በዛ ምክንያት አዳምና ህዋን ቅጠል ለራሳቸው ራቁታቸውን ለመሸፈን ሞከሩ። በዛ ምክንያት በጣም ብዙ ችግሮች መጡ እና እግዚአብሔር ግን በጣም ደግ ስለሆነ አዳምና ሔዋንን ከማጥፋት ይልቅ ምሕረት የሚመጣበትን የመጀመሪያውን ቃል ኪዳን ለአዳምና ለሔዋን ሰጠ። ይሄ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለው ቃል ከዚህም በፊት ስናገር ሰምታችሁኛል። ፕሮቶ ኢቫንጀሊዮን የሚባል ቃል ነው። የመጀመሪያው ወንጌል የሚባለው ቃል ነው። እግዚአብሔር አዳምና ሔዋንን በርግማኑ መካከል በአንቺ በሴቷና አሳታቸው በሰይጣን ዘር መካከል ጠላትነት እንደሚያደርግ የእሷ ዘር ጌታ ኢየሱስ ክርስቶስ መጥቶ የእባቡን ጭንቅላት እንደሚቀጠቅጥ እና የእሷ ዘር ጌታ ኢየሱስ ክርስቶስ መጥቶ ሰዎችን ከኃጢአትና ከሰይጣን ስርዓት ነፃ እንደሚያወጣ የመጀመሪያው ቃል ኪዳን እዛ ጋር ነው የተገባው። ያ ቃል ኪዳን ነው በሌሎች ሃይማኖቶች ሁሉ የሌለ እግዚአብሔር ሰውን ለማዳን በመጀመሪያ በሰይጣን ተፈትኖ የወደቀውን ሰው ከውድቀት ለማውጣት እና ሕይወትና ከእግዚአብሔር ጋር እርቅ መስርቶ የዘላለም ሕይወት እንዲኖረው ለማድረግ የመጀመሪያው ቃል ኪዳን ያ ቃል ኪዳን ነው። ይሄ ቃል ኪዳን ክቡር ቃል ኪዳን ነው። ይሄ ቃል ኪዳን ወደር የሌለው ቃል ኪዳን ነው። ይሄ ቃል ኪዳን ነው ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ በመስቀል ላይ እንዲሰቀል እና ለእኛ በእኛ ምትክ የኃጢአታችን ምትክ ሆኖ እንዲሞትና እኛ በሱ በኩል ነፃ እንድንሆን የመጀመሪያው መሰረት የጣለ ቃል ኪዳን ዘፍጥረት ምዕራፍ 3 ቁጥር 15 ነው። ጌታ ኢየሱስ ክርስቶስ አዲስ ኪዳን ሲጀመር በአዲስ ኪዳን የመጀመሪያውም ቃል ኪዳን የተጻፈው ይህንኑ በተመለከተ ነው። ይህንም በተመለከተ ማቴዎስ ምዕራፍ 1 ቁጥር 21 ናነብላቸዋለሁ። በእርግጥ ማቴዎስ ምዕራፍ 1 ማርያም ጮኛ የነበረው ዮሴፍ ማርያም ጸንሳ በመገኘቷ በጮኝነት ምንድ ነው ይሄ ነገር ብሎ ሊተዋት ሲያስብ የእግዚአብሔር መልአክ ተገለጠለትና በህልም እንደዚህ ብሎ ተናገረው። ከቁጥር 20 ጀምሮ ላንብብላችሁ። እሱ ግን ይሄን ሲያስብ፣ እነሆ የጌታ መልአክ በህልም ታየው። እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነው እና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው ይላል። እና ቁጥር 21ን በተለይ ነው እኔ ልጠቅስላችሁ የምፈልገው ይሄ የሚወለደው ልጅ፣ ከድንግል የሚወለደው ልጅ ስሙ ማን ነው? ኢየሱስ ነው። ኢየሱስ የተባለበት ምክንያት ለምንድን ነው? ህዝቡን ከኃጢአታቸው እንዲያድናቸው ስለመጣ ነው። ይሄ የአዲስ ኪዳን የመጀመሪያው ቃል ኪዳን ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ መጣ። የመጣበት ዓላማ? ለመዝናናት አይደለም። ፋሽን ለመከተል አይደለም። ወይም ደግሞ እንዳንዳንድ ሰዎች እኔ እንደዚህ አይነት ችሎታ አለኝ እንደዚህ አይነት ችሎታ አለኝ ብሎ ለመመካትና ትምክት ለማሳየት አይደለም። ለእኔና ለእናንተ ኃጢአት ዋጋ በመስቀል ላይ ከፍሎ የኃጢአትን ጥፋት ከኛ ላይ ለማንሳት ነው። ይሄ ነው አላማው። የመጣበት አላማ ቤተ ክርስቲያን የቆመችበት ምንመጣው ቤተ ክርስቲያን ይህንን እውነት በደንብ ልንሰማና በዚህ እውነት መሰረት ህይወታችን ተሞልቶ ጌታ ኢየሱስ ክርስቶስ ያደረገልንን ትልቅ ነገር ማንም አባት፣ እናት፣ ወንድም፣ እህት ማንም ሊያደርግልን የማይችለውን ነገር ጌታ ኢየሱስ ክርስቶስ እንዳደረገልን እንድናውቅና በሱ ላይ እንድንመካ ነው። ስለዚህ አዲስ ኪዳኑ የመጀመሪያ ቃል ኪዳን ስሙን ኢየሱስ ትለዋለህ። እሱ ህዝቡን፣ የራሱን ህዝብ ምን ያደርጋል? ከኃጢአታቸው ያድናቸዋል። ስለዚህ ጌታ ኢየሱስ ክርስቶስ ከኃጢአታችን ሊያድነን የተሰጠን። በሱ ላይ የሚያምኑ ሰዎች በሙሉ ኃጢአታቸው ምንም አይነት ይሁን ምንም አይነት በክርስቶስ ኢየሱስ ላይ ያመኑ ሰዎች ከኃጢአት ነፃ እንደሚሆኑ የመጀመሪያው የአዲስ ኪዳኑ ቃል ኪዳን ይሄ ነው። የብሉይ ኪዳኑ ቃል ኪዳን በቀጥታ ከዚህኛው ቃል ኪዳን ጋር የተያያዘ ነው። ይሄም ክቡር የሆነ ቃል ኪዳን ነው። ቃል ኪዳኑ ይሄ ሰው የሆነው ከድንግል የተወለደው ጌታ ኢየሱስ በሚሰራው ስራ ላይ የተመሰረተ ነው። ቃል ኪዳኑ ይሄ ሰው ሆኖ የመጣው አምላክ ጌታ ኢየሱስ ክርስቶስ ሰዎችን እንዴት እንደሚያድን በተመሰረተው መሰረት ላይ የተሰጠ ነው። ሉቃስ ወንጌል ምዕራፍ ሁለት ቁጥር 21 ላይ ጌታ ኢየሱስ ክርስቶስ ስምንተኛ ቀን በሆነው ቀኑ ወደ ቤተ መቅደስ መጣ። ወንድ ልጅ ሁሉ እንደሚገረዝ ስለነበረ ልክ በዛን ጊዜ ሲመጣ ስሙ በመልአኩ እንደተነገረው ኢየሱስ ተባለ የሚለውን ቃል ታያላችሁ። አሁን እዚህ ላይ ጌታ ኢየሱስ ክርስቶስ ህዝቡን ከኃጢአታቸው ሲያድናቸው እዛ ዘፍጥረት ምዕራፍ 3 15 ላይ የተጠቀሰው የእባቡን ዘር ራስ ይቀጠቅጣል የተባለው እንዴት ነው የተፈጸመው? በሱ መወለድ ነው የተፈጸመው። በሱ መስቀል ላይ መሰቀል ነው የተፈጸመው። ስለዚህ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዮሐንስ መልእክት ላይ ምን ይላል? እሱ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ። ዛዘ ፍጥረት ምዕራፍ 3 ቁጥር 15 ላይ የተነገረው ነገር ጌታ ኢየሱስ ክርስቶስ በመገለጡ ሰው ሆኖ በመምጣቱ በቀራንዮ መስቀል ላይ በመሞቱ የሰይጣንን ስራ ጭንቅላቱን ቀጥቅጦ አፍርሶታል። ስለዚህ ጌታ ኢየሱስ ክርስቶስ የመጀመሪያው የአዲስ ኪዳን ቃል ኪዳን ብርሃን እንደሆነ እንድናስብና እንድናይ ያስፈልጋል። እግዚአብሔር ስለዚህ እውነት ስለዚህ ክቡር እውነት እየተመሰገነ ይሁን። የሚቀጥለው ነጥቤ እነዚህ ታላላቅና የከበሩ የመጽሐፍ ቅዱስ ቃል ኪዳኖች በሚለው ውስጥ የብሉይ ኪዳን የመጨረሻው ቃል ኪዳን እና የአዲስ ኪዳን የመጨረሻውን ቃል ኪዳን ደግሞ ጥቂት ላሳያችሁ እሞክራለሁ። የብሉይ ኪዳን የመጨረሻው ቃል ኪዳን የብሉይ ኪዳን የመጨረሻው ቃል ኪዳን የሚናገረው ማቴዎስ ወንጌል ከመገለጡ ማለት ጌታ ኢየሱስ ክርስቶስ ከመምጣቱ 420 ምናምን ዓመት በፊት የተነገረው የትንቢተ ሚልኪያስ ላይ የተጻፈ ቃል ኪዳን ነው። ይህንን ቃል ኪዳን አነብላችኋለሁ። የመጨረሻው የብሉይ ኪዳን መጽሐፍ ትንቢተ ሚልኪያስ ምዕራፍ አራት ቁጥር አራትና አምስት ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ ለእስራኤል ሁሉ ስርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ አለና። ቁጥር አምስት፣ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼ ምድርም በእርግማን እንዳልመታ እሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ብሎ እግዚአብሔር በመጨረሻ የብሉይ ኪዳን ትንቢት ቃል ኪዳን ይህንን ተናገረ እግዚአብሔር እንደዚህ አደርጋለሁ ነው ያለው ምድርን ሁሉ ለመጨረሻ ጊዜ እምመታበት ጊዜ ማጠፋበት ጊዜ ይመጣል ግን ያ ከመሆኑ በፊት አንድ ሰው እልካለሁ አለ እግዚአብሔር ያ የምልከው ሰው ኤልያስ ነው ብሎ ነው የተናገረው ባሪያን ኤልያስን ነቢዩን ኤልያስን እልክላችኋለሁ መጥቼ ምድርም በእርግማን እንዳልመታ እሱ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ይመልሳል። በጣም አስደናቂ ትንቢት እና የተስፋ ቃል ነው። ዓለም በሙሉ በዓለም ውስጥ ካለው የምኞት ኃጢአት ወደ ጥፋት እያሽቆለቆለች እየሄደችበት ባለችበት ዘመን፣ አሁን እኔና እናንተ ያለንበት ዘመን በጣም ትልቅ ምስክር ነው። ዓለም በሙሉ ወደ ጥፋት እየሄደ ነው ያለው ታያላችሁ በኢትዮጵያ ውስጥ እየሆነ ያለውን አመጽ፣ ነፍስ ግድያ እርጉዝ ሴት ታርዳ ስትገደል ልጆች ከነ ቤተሰቦቻቸው አባትና እናቶቻቸው እያዩ ከነ ቤታቸው ሲቃጠሉ እዚህ አሜሪካ ውስጥ የሚደረገውን የውርጃ ኃጢአት ከ1973 ዓመተ ምህረት ጀምሮ እስካሁን ድረስ በሁለተኛው ዓለም ጦርነት ከሞተው ሰው ይልቅ 60 ሚሊዮን 70 ሚሊዮን ሰዎች የውርጃ ነፃነት ተሰጥቶ መሞታቸው በጣም እጅግ በጣም አሰቃቂ አሰቃቂ የድረግ ኃጢአቶች፣ ወንጀሎች መደረጋቸው እጅግ በጣም አሰቃቂ ሴቶች እየተጠለፉ እየተወሰዱ የግብረ ስጋ ግንኙነት ባሪያዎች እየተዘጋባቸው መደረጋቸው አለማችን በሙሉ በኃጢአት የገማች የበሰበሰች ዓለም ናት። እንደዚች አይነቷ ዓለም ልትቀጣ ይገባታል። በማ በቅዱስ እግዚአብሔር እግዚአብሔር ነው የፈጠረን። በእግዚአብሔር ላይ ግን አመፀናል። እግዚአብሔር መልካም ነገር አድርጎልን በእግዚአብሔርና በቅድስናው በመልካምነቱ በራሳችንም ሕይወት በጣም ብዙ ወንጀሎች እየሰራ እናያለ ነው። እንደዚህ አይነቱን ዓለም እግዚአብሔር እቀጣለሁ ግን ከመቅጣቴ በፊት አለ እግዚአብሔር የልጆችን ልብ ወደ ምን ወደ አባቶች ወደ ማስተዋል የአባቶችን ልብ ደግሞ ወደ ልጆች ከመዛል ከመሰልቸት ወደ ወጣትነት አይነት ልብ ለመመለስ ባሪያዬን ኤልያስን ነቢዩን እልካለሁ አለ። ነቢዩ ኤልያስ እዚህ ጋር ተብሎ የተነገረው መጥምቁ ዮሐንስ ሆኖ ነው በኋላ የተቀመጠው። እና መጥምቁ ዮሐንስ ጌታ ኢየሱስ ክርስቶስ ከመወለዱ ከስድስት ወር በፊት ተወለደ። ወንጌልን ሰበከ። ለጌታ ለኢየሱስ ክርስቶስ ሰዎች ልባቸውን እንዲያዘጋጁ አደረገ። ጌታ ኢየሱስ የእግዚአብሔር ቅጣት ማብረጃ ሆኖ ነው የመጣው እና ከሱ በፊት ነቢዩ መጥምቁ ዮሐንስ እንዲመጣ እግዚአብሔር ተናገረ። የተናገረው ነገር በትክክል እግዚአብሔር ባለው መንገድ ተፈጽሟል። ይሄ የብሉይ ኪዳን የመጨረሻው ቃል ኪዳን ነው። ያ ቃል ኪዳን በመጥምቁ ዮሐንስ መምጣት ተፈጽሟል። እንደገና ያ ቃል ኪዳን የብዙ ሰዎች ልብ ወደ እውነተኛው እግዚአብሔር እንዲመለስ እግዚአብሔር በኃይሉ የሰራበት ቃል ኪዳን ነው። ይሄ ቃል ኪዳን እጅግ በጣም የከበረ ቃል ኪዳን ነው። ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ ሲናገር ከሴቶች ከተወለዱት መካከል ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ ማንም አልተነሳም ብሎ የተናገረው። ምክንያቱም የብዙ አባቶች ልብ ወደ ልጆች ልብ የብዙ ልጆች ልብ ወደ አባቶች ልብ፣ ወደ ማስተዋል፣ ወደ ማሰብ፣ ወደ ጥበብ እንዲመለስ እግዚአብሔር በኃይሉ የተጠቀመበት ሰው ነው። አሁን የብሉይ ኪዳንን የመጨረሻውን ቃል ኪዳን ስናገር የአዲስ ኪዳንን የመጨረሻውን ቃል ኪዳን ደግሞ መናገር አለብኝ እና በኋላ በመካከል ያሉትን ቃል ኪዳኖች ጥቂት ጠቀስ አድርጌ ወደ መደምደሚያ እመጣለሁ። የአዲስ ኪዳን የመጨረሻው ቃል ኪዳን ያለው በራእይ ምዕራፍ 22 ቁጥር 20 ላይ ነው። ራእይ ምዕራፍ 22 የመጽሐፍ ቅዱስ የመጨረሻው ምዕራፍ ነው። አንዳንድ ቴክኒካል ነገሮችን እንደዚህ ማወቅ ጥሩ ነው። ራእይ ምዕራፍ 22 የመጽሐፍ ቅዱስ የመጨረሻው ምዕራፍ ሆኖ ቁጥር 20 ላይ አሁንም ከመጨረሻው ጥቅስ አንድ ጥቅስ በፊት የመጨረሻው ጥቅስ ራእይ 22 21 ነው። ከዛ በፊት ያለው ራእይ 22 20 ነው። እንደዚህ ይላል። ይህን የሚመሰክር ብሎ እግዚአብሔር ራእይን እንዲሰጥ ያደረገው እግዚአብሔር የተናገረውን ቃል ነው። የሚናገረው ራሱ ተናጋሪው ጌታችን ኢየሱስ ነው። እንደዚህ አለ። አዎን በእርግጥ ማለት ነው። በግሪክ በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና ብሎ ይደመድማል። እና ራሱ ጌታ ኢየሱስ በእርግጥ አለና በቶሎ እመጣለሁ ይላል ብሎ ነው የተናገረው። ይሄ የመጨረሻው ቃል ኪዳን ነው። አሁን ስለ ክርስትና እምነት ሲታሰብ አንዳንድ ሰዎች የክርስትና እምነት ዝም ብሎ የሞኞች እምነት ይመስላቸዋል። ወይም ደግሞ ዝም ብሎ ከዓለም ውስጥ ካለው ነገር እንደው ሰዎች ተነጥለው እንዲቀመጡ የሚገፋፋ ነገር ይመስላቸዋል። ክርስትና እንደዛ አይደለም። በዓለም ውስጥ ነው ያለኑ ነው። በዓለም ውስጥ ጤናማውን ኑሮ እንኖራለን። በዓለም ውስጥ ዓለም በሙሉ የማትጠብቀውን የከበረ ቃል ኪዳንና ተስፋ የነገስታቱን ንጉስ ጌታ ኢየሱስን እንጠብቃለን። እኛ በጣም የከበረ እምነት ነው። ፊልጵስዮስ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ለፊልጵስዮስ ሰዎች በጻፈው መልእክቱ ይህንም በተመለከተ የፊልጵስዮስ ምዕራፍ 3 የመጨረሻው ቁጥር እንደዚህ ብሎ የተናገረው ነገር ያው በልባችን ውስጥ መጻፍ አለበት። ፊልጵስዮስ ምዕራፍ 3 ቁጥር 21 ላይ ሐዋርያው ቅዱስ ጳውሎስ ምን ብሎ ተናገረ? ከዛ በፊት ያለውን ማንበብ በጣም አስፈላጊ ነው። እንደዚህ አለ። አሁንም ከቁጥር 17 ጀምሮ፣ ወንድሞቼ ሆይ እኔን የምትመስሉ ሁኑ። እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነሱ አልኳችሁ፣ አሁንም እንኳ እያለቀስሁ እላለሁ። እነሱ መጨረሻቸው ጥፋት ነው። እነሱ ሆዳቸው አምላካቸው ነው። ጀስት ኢማጂን አስቡ፣ ሰዎች የሚበሉትን ነገር ነው እንደ አምላክ የሚያዩት ነው የሚለው ሐዋርያው ቅዱስ ጳውሎስ። ክብራቸው በነውራቸው ነው። ነውር፣ ኃጢአት፣ የዓለም ምኞት ውስጥ ይገቡና ልክ በዛ ምን ያደርጋሉ? ጥሩ ነገር እንዳደረጉ ይኮራሉ ማለት ነው። ሀሳባቸው ሁል ጊዜ ምድራዊ ነው አለና ቁጥር ሃያ እኛ አገራችን በሰማይ ነው። ይሄ አገራችን የሚለው ዜግነታችን የሚል ቃል ነው በግሪኩ ዜግነታችን በሰማይ ነው። እኛ የሰማይ ዜጋዎች ነን። ከዚያ ደግሞ የሚመጣ መድኃኒትን እሱንም፣ ጌታን ኢየሱስ ክርስቶስን እንጠባበቃለን። ጌታ ኢየሱስ ራሱ ምን ብሏል? ራእይ ላይ እኔ በቶሎ እመጣለሁ ያለውም ማለት ነው። ይሄ ቃል ኪዳን ነው። እሱን እንጠባበቃለን እኛ ክርስቲያኖች። እሱ ደግሞ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል። ጌታ ኢየሱስ ክርስቶስ ከሰማይ ይመጣል። ሲመጣ ይሄ ስጋችን የሚታመም የሚበሰብስ፣ የሚያረጅ፣ ሽበት የሚያወጣ፣ የሚደክም፣ በካንሰር የሚመታ እንዲህ አይነቱን ስጋችንን ሙሉ ለሙሉ ምን ያደርገዋል? ይለውጠዋል የራሱን ስጋ እንዲመስል ያደርገዋል። ይህን አይነት ተስፋ ያለው የትኛውም ምንም አይነት ሃይማኖት በምድር ላይ የለም። ዓለም እና ኃጢአቷ እንዲህ አይነት ተስፋ የላትም፣ አታውቀውም። ጭራሽ እነዚህ በዓለም ውስጥ ያሉት ሰዎች ክብራቸው በኖራቸው ነው። ሀሳባቸው ምድራዊ ነው። ሆዳቸው አምላካቸው ነው እና መጨረሻቸው ጥፋት ነው። እኛ ግን መጨረሻችን ሕይወት ነው። እንደዚህ አይነት የተስፋ ቃል አለን ብሎ ነው ሐዋርያው የሚናገረው። ጌታ ኢየሱስ ራሱ ደግሞ እኔ አለ በእርግጥ በቶሎ እመጣለሁ። ይሄ የመጨረሻው የመጽሐፍ ቅዱስ የአዲስ ኪዳን የተስፋ ቃል ኪዳን ነው። ጌታ ኢየሱስ ክርስቶስ ይመጣል። በዚህ ምድር ላይ ባለ ምስቅልቅል አዝናችሁ ሊሆን ይችላል ተክዛችሁ ሊሆን ይችላል። ግራ ተጋብታችሁ ሊሆን ይችላል። ወይም ደግሞ ጥያቄ ፈጥሮባችሁ ሊሆን ይችላል። ልንገራችሁ፣ ጌታ ኢየሱስ ክርስቶስ ልክ እዚህ ጋር እንደተናገረው ቃል በቶሎ ይመጣል። ይሄ የእኛ ተስፋ ነው። ስለዚህ በቶሎ ሲመጣ እኛ ደግሞ ከሱ ጋር አብረን ምን እንሆናለን? ለዘላለም እንኖራለን። ይሄ በዓለም ውስጥ ያለው ማንኛውም ነገር ያልፋል። ቀሪ ነው፣ ጠፊ ነው። ዝናው ኃጢአቱ፣ ምኞቱ፣ ዳንሱ፣ ዳንኪራው፣ ፋሽኑ በሙሉ ምንም ሳይቀር ጠፊ ነው። እዛ መንግስተ ሰማይ ውስጥ እነዚህ የምታያቸው ነገሮች አይኖሩም። እዛ ልዩ የሆነ ደስታ ነው። እኔ እንዳውም እዚህ ጋር ብያለሁ፣ ጌታ ኢየሱስ ክርስቶስ ይመጣል። በዓለም የሚታየው የማይታየው ነገር ሁሉ ፖለቲካው፣ ምስቅልቅሉ፣ ዘረኝነቱ በሙሉ ያልፋል። የሚታየው ሕመም፣ የሚታየው ወረርሽኝ፣ ኮቪድ ምናምን ስሙን ጥሩት። እንዳውም ነግሪያችሁ እንደሆነ አላቅም የዛሬ ሶስት ሳምንት ይሆን አራት ሳምንት፣ እዚህ አሜሪካ ውስጥ አንድ የሰባት ዓመት ልጅ ጭኑ ላይ ነጭ ነው፣ ጭኑ ላይ የሆነ ነገር ጥቁር ነገር ቆዳው ላይ ብቅ አለ እና እናትና አባቱ ደንግጠው፣ እንደ ድንጋይ እየጠነከረ ነው፣ ሆስፒታል ወሰዱት። ሐኪሞቹ ሊያገኙት አልቻሉ ምን እንደሆነ በሽታው። ከዛ ጠቅላላ ሰውነቱ ቀን በቀን ድንጋይ እየሆነ መሄድ ጀመረ። ስቶን ሆነ ስቶን እስቶን ታውቃላችሁ? ድንጋይ ጠቅላላ ሰውነቱ እና አሁን አሜሪካ ውስጥ ሕክምና የለም። ምናልባት ጣሊያን ውስጥ የሆነ ነገር አለ ይባላል ብለው ነው ወላጆቹ እርዱን ብለው የለጠፉት። ግን ምንድን ያሉት የቁም የቁም ሐውልት ሊሆን ነው ልጁ እና እንደዚህ አይነት ማንም ሰው መፍትሄ የማይሰጠው አይነት በሽታ እንኳን ማንም ሰው ሊያጋጥመው የሚችል ዓለም ውስጥ ነው ያለነው። ማንም ሰው ሊያጋጥመው የሚችል ዓለም ውስጥ ነው ያለነው እና ጌታ ኢየሱስ ክርስቶስ ሲመጣ ግን እንዲህ አይነት ስጋት፣ ጭንቀት፣ መከራ፣ ችግር፣ ሐዘን፣ ለቅሶ፣ ረሃብ፣ ጦርነት፣ ዘረኝነት በፍጹም አይኖርም። እነሆ አለ ጌታ ኢየሱስ በቶሎ እመጣለሁ። እኛም ለዘላለም ከእሱ ጋር እንሆናለን። ለዘላለም የማያቋረጥ ሰላምና ደስታ ውስጥ እንገባለን። እዛ ሰላማዊ ሰልፍ፣ ዘረኝነት፣ የዘረኝነት ጥልፍልፍ እና ልዩ ልዩ በዓለም ላይ የምንሰማቸው ነገሮች በፍጹም በፍጹም አይኖሩም። ያ እግዚአብሔር ለእኔና ለእናንተ የገባልን የከበረ ቃል ኪዳን ነው። እኔ አሁን ይህንን ሳስብ የእናንተ እምነት በዚህ ቃል ኪዳን ላይ እንዲበረታ፣ እንዲጸና፣ እንዲቆም እና በዓለም ያለው ነገር ተራ አላፊ ጠፊ እንደሆነ በማሰብ እምነታችሁን በጌታ ላይ እንድታደርጉ ልባችሁንና ሀሳባችሁን ለማጠናከር ነው። በዓለም ላይ ብዙ ልንመኝ የምንችላቸው ነገሮች አሉ። በዓለም ላይ ስራ መስራት አለብን። ትምህርታችንን ተግተን መማር አለብን። ጥበበኞችና አዋቂዎች መሆን አለብን። ጠንካራ ብርቱ ሰዎች መሆን አለብን። ነገር ግን እምነታችንን በትክክሉ እንደ እግዚአብሔር ቃል መጠበቅና በእምነታችን መቆም አለብን። በጌታ በኢየሱስ መዳናችንን እርግጠኞች መሆን አለብን። እዚህ ይህንም በተመለከተ አንደኛ ቆሮንቶስ ምዕራፍ ሁለት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናግሯል። ቁጥር ዘጠኝ ላይ ነገር ግን አለ፣ ስለሚመጣው ስለ መንግሥተ ሰማይ ሲናገር፣ አይን ያላየችው፣ ጆሮም ያልሰማው፣ በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ይላል። አይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ቃል ኪዳን አለ። መንግስተ ሰማይ የምትባል መንግስት፣ ለዘላለም ከእግዚአብሔር ጋር የምንኖርባት መንግስት፣ ሀዘን፣ ለቅሶ፣ መጨነቅ፣ ዲፕሬሽን፣ የመሳሰለው ነገር መምታታት የማናይበት መንግስት እዛ ለመግባት እዚህ መዳን ያስፈልጋል። እዛ ለመግባት እዚህ በዓለም ውስጥ ካለው ምኞት አምልጦ መውጣት ያስፈልጋል። በዓለም ውስጥ ካለው ምኞት ጥፋት አምልጦ ለመውጣት አንዱና አንዱ መፍትሔ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ማመንና በጌታ በመንፈስ ቅዱስ ኃይል ተደግፎ መቆም ነው። እውነተኛውን የእግዚአብሔርን ቃል በማንበብ በእውነተኛው የእግዚአብሔር ጸጋ ላይ መደገፍ ብቻ ነው። እንደ ሞኝነት ሊቆጠር ይችላል፣ ግን በጣም ብልጥነት ነው። የሶስተኛው ነጥቤ በመካከል ያሉ ቃል ኪዳኖች የሚለውን አንዳንድ ነገር ተናግሬ ቃል ኪዳኖቹን በተመለከተ የመጨረሻ ነገር ተናግሬ አጠቃልላለሁ። እና የሚቀጥለው ስላይድ በመካከል ያሉት ቃል ኪዳኖች። አሁን በመጽሐፍ ቅዱስ ውስጥ 3800 ቃል ኪዳኖች አሉ። 2800 ብሉይ ኪዳን፣ አዲስ ኪዳን አንድ ሺህ እነዚህ 3000 ብሉ ቃል ኪዳኖች የመጀመሪያና የመጨረሻ እንዳላቸው ነግራችኋለሁ እና በመካከል ግን ከነዚህ ከመጨረሻውና ከመጀመሪያው የመጀመሪያው ዘፍጥረት 3 15 የመጨረሻው ራእይ 22 ቁጥር 20 ግን በመካከል በጣም ብዙ ቃል ኪዳኖች አሉ። እነዚህ ቃል ኪዳኖች ውስጥ የመጀመሪያው የምጠቅስላችሁ ለማያምኑት የተሰጠ ቃል ኪዳን ነው። ለማያምኑት እንደዚህ አይነት ቃል ኪዳን ተሰጥቷል። የማያምኑ ሰዎች ወደ እግዚአብሔር ቢመለሱና በእግዚአብሔር ቢያምኑ እግዚአብሔር ምሕረት እንደሚያደርግላቸው ለማያምኑ ሰዎች ቃል ኪዳን ተሰጥቷል። ለማያምኑ ሰዎች በኃጢአትና በበደላቸው ቢቀጥሉና በመተላለፋቸው በድንቁርናቸው ባለማስተዋላቸው ቢቀጥሉ ከደረጃ ወደ ደረጃ እያደገ የሚሄድ የፍርድ ምልክትና የመጨረሻ ጥፋት ያጋጥማቸዋል። ይህንን ሳስብ እኔ በኮሮና ቫይረስን በተመለከተ ብዙ ሰዎች እንደዚህ ሊያስቡ ይችላሉ። እኔ የማስበው በእርግጥ እግዚአብሔር ሆነ ብሎ ያመጣው ቅጣት ነው እና ሰዎች ተመሳሳይ ጾታ ጋብቻን የሚደግፉ ሰዎች በደንብ ተቀተውበታል። ኒውዮርክ ከተማ፣ ጣሊያን ውስጥ በአመፅ በበደል እግዚአብሔር የለም የሚሉ ሰዎች በደንብ ተቀተውበታል። ግን ቅጣቱን እያዩ ደግሞ አሁንም አሁንም ጸረ እግዚአብሔርና እግዚአብሔር የለሽ አካሄድና ስድብ የሚሳደቡ ሰዎች እንዳሉ መጽሐፍ ቅዱሳችን ይናገራል። እዚህ ላይ ራእይ 16 ቁጥር 9ና 11 ላይ እግዚአብሔር በዓለም አቀፍ ደረጃ ታላላቅ መቅሰፍቶች፣ በሽታዎች በጣም የሚያሙ አይነት በሽታዎች ሲያመጣ ሰዎች ራእይ 16 9ና 11 ላይ ከሰይጣን አምልኳቸው፣ ከኃጢአተኝነታቸው፣ ከሟርተኝነታቸው፣ ከአጸያፊ ስራዎቻቸው ንስሐ መግባት ሲገባቸው እግዚአብሔርን ተሳደቡ ይላል። እንደዚህ አይነት ሰዎች አሉ፣ አሁንም አሉ። ቁጥር 11 ላይ እንደዚሁ ነው። ኒውዮርክ ከተማ እግዚአብሔርን ሲሳደቡ ሰዎች አይቻሉ፣ የተለያየ ቦታ። ንስሐ ከመግባት ይልቅ እና እግዚአብሔርን መሳደብ መፍትሄ አይደለም። እግዚአብሔር አልፈልግም ማለት መፍትሄ አይደለም። መፍትሄ አይደለም መሰላቸው። ነገሮች እየባሱ እየጠነከሩ እየጠነከሩ ነው የሚሄዱት። ማንም ሰው የማያቃልላቸው ቅድም እንደ ነገርኳቸው ልጅ ድንጋይ የሆነ ነው እንዳሉት ቤተሰቦቹ እንደዛ መፍትሄ የሌላቸው ችግሮች በሰዎች ላይ ይመጣሉ። መፍትሄው ወደ እግዚአብሔር መመለስ ነው። ለሚመለሱት ግን እግዚአብሔር እጁን ዘርግቶ እቀበላቸዋለሁ ብሎ ቃል ኪዳን ገብቷል ለእኛ ለምናምን በመካከል ያሉት ቃል ኪዳኖች በጣም አስደናቂ ናቸው። በእግዚአብሔር ላይ ልባችንን እንድናጸና፣ ከእግዚአብሔር ጋር ሁሌ እንድንጣበቅ ደግሞ በጸሎት ሰዓት፣ በፈተና፣ በውጣ ውረድ፣ በወጣትነት፣ በስተርጅና፣ በረሃብ፣ በጥጋብ ዘመን፣ በህመም ጊዜ፣ ኢቨን ኢቨን በሞት አፋፍ ላይ በምንሆንበት ጊዜ ተስፋችን እግዚአብሔር እንዲሆን ለእኛ ለምናምን ያደርጋል። ለማያምኑት እንዲመጡ በአምኑ እንደሚቀጡ የእግዚአብሔር ቃል ይናገራል። ለምናምን ተስፋ ብርታት፣ መጽናናት የህይወትና የአገልግሎት ድፍረትም ሰጪ ነው። ለይህንን የአገልግሎት ድፍረት ሰጪ ነው የሚለውን ሳስብ ሮሜ 10 9ና 10 ላይ እንደዚህ 9 እስከ 13 ላይ የተጻፈውን ቃል ብታስቡልኝ እወዳለሁ እኛ ጌታ ኢየሱስ ክርስቶስን ያመንን ሰዎች እኔ እዚህ ቆሜም አገለግልበት ድፍረት የጌታ ጸጋና የጌታ ቃል ኪዳን ውጤት ነው። ሮሜ 10 ላይ ሐዋርያው ቅዱስ ጳውሎስ ስለ አገልግሎት ሲናገር ምን ብሎ ነው የተናገረው? ከቁጥር ዘጠኝ ጀምሮ ያለውን ብትመለከቱ ትደነቃላችሁ። ይህ ቃል ኪዳን ነው። ኢየሱስ ጌታ ቁጥር ስምንትን ብጀምረው ጥሩ ነው። በአፍህ በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው ብሎ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህ። ይሄ ቃል ኪዳን ነው፣ ለሰዎች የተሰጠ ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። መጽሐፍ በእሱ የሚያፍር የሚያምን ሁሉ አያፍርም ይላልና፣ በጌታ በኢየሱስ ክርስቶስ የሚያምን ማንም ማንም አያፍርም ይላል መጽሐፍ። ልክ ነው። በጌታ በኢየሱስ ክርስቶስ በማመናችን የምናፍር የሚመስለን ሰዎች ካለን ተሳስተናል፣ ነው መጽሐፍ ቅዱስ የሚለው። በሱ የሚያምን አያፍርም። በሱ የሚያምን ሁሉ አያፍርም። በአይሁዳዊ በግሪክ ሰው መካከል ልዩነት የለም። ነጭ፣ ጥቁር፣ ኦሮሞ፣ አማራ የለም። ማንም ሰው በጌታ በኢየሱስ ካመነ አያፍርም። ምክንያቱም አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ደግሞ ብሎ ይድናል ስለዚህ ይሄ ቃል ኪዳን ነው። ለጓደኞቻችን ልንነግራቸው እንችላለን። የጌታን ስም የሚጠራ ሁሉ ይድናልና ና ወደ ቤተ ክርስቲያን፣ ነይ ወደ ቤተ ክርስቲያን እና በሱ የሚያምን አያፍርም። ኃጢአትን የሚያደርግ ያፍራል። በዓለም ምኞት ውስጥ የሚኖር ሰው ያፍራል። በጌታ በኢየሱስ የሚያምን ግን አያፍርም። ስለዚህ ይሄ ቃል ኪዳን ስላለን በጌታ በኢየሱስ ክርስቶስ አምነው ሰዎች ከሀፍረት ከመሸማቀቅ ከጉድ እንዲድኑ የመስበክ መብት የመስበክም እድል የመስበክም ድፍረት አለን። ምክንያቱም በሱ የሚያምን አፍርም የሚለው የተደላደለ እውነተኛ ቃል ኪዳን ስለሆነ በመካከል ካሉት ቃል ኪዳኖች መካከል የአገልግሎቴ ድፍረት የአገልግሎታችን እምነት ነው። በሰዎች ቅልጥፍናና ዘዴ ምክንያት አይደለም። የምናመልከው የምናገለግለው በቃሉ መሰረት ነው የምናገለግለው እና ለሰዎች መናገር ትችላላችሁ ኢየሱስ ክርስቶስ ያድንሃል መተህ በኢየሱስ ላይ ብታምን፣ ኢየሱስ ያድንሻል በኢየሱስ ክርስቶስ ላይ ብታምኝ ብለን ከሚመጣው ጥፋት የምናድን መልእክተኞች እንድንሆን እግዚአብሔር አምላካችን ይህንን የተስፋ ቃል እንደሰጠን እንድናስብ ያስፈልጋል። የመጨረሻው ነጥቤ ሰዓቴ እየሮጠ ነው። ታላላቆቹና የከበሩን ቃል ኪዳኖች የሰጠው ማን ነው የሚለውን ነገር በተመለከተ ሰጪውን በተመለከተ ጥቂት ጥቂት ነገሮችን እነግራችሁና አጠቃልላለሁ። ኦፍኮርስ አጠቃልላለሁ። እዚህ የቃል ኪዳኖቹ ሰጪ የሰማይና የምድሩ ፈጣሪ እግዚአብሔር ነው። ይህንም ማሰብ ጥሩ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ሙሉ ለሙሉ የእግዚአብሔር ቃል ነው። የሰው ሀሳብ የተጨመረበት አይደለም። የራሱ የእግዚአብሔር ቃል ነው እና በዚህ በመጽሐፍ ቅዱስ ውስጥ ያሉትን 3800 ቃል ኪዳኖች የሰጠው ማን ነው? እግዚአብሔር ነው። እሱ አዋቂ ነው። እሱ ጥበበኛ ነው። እሱ ሁሉን ቻይ ነው። እሱ ደግሞ አፍቃሪ አምላክ ነው። ዕብራውያን አስርና እና 11 ላይ የተጻፉ ነገሮች አሉ። ዕብራውያን 10 23 ላይ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋ ምስክርነታችንን እንጠብቅ ይላል። ዕብራውያን 11 11 ላይ ስለ አንድ የተሰጠ የተስፋ ቃል አንዲት ሴት ስላደረገችው እርምጃ ይናገራል። ሳራ የምትባለው የአብርሃም ሚስት ተስፋ የሰጠው የታመነ እንደሆነ ስለቆጠረች ተስፋ የሰጠው ማን ነው? እግዚአብሔር ነው። ሳራና አብርሃም ይስሐቅ የሚባል ልጅ እንደሚወልዱ ከ25 ዓመት በፊት ቃል ገብቶ የነበረው እግዚአብሔር ከ25 ዓመት በኋላ ሳራ 90 ዓመቷ ከሆነ በኋላ ልጅ ጸነሰች። ይህንን ያደረገ ማነው? እግዚአብሔር ነው። በሳይንስ አይቻልም። እግዚአብሔር ግን ተአምረኛ አምላክ ነው። ግን የሳራን እምነት እንድታዩ ያስፈልጋል። ተስፋ የሰጠው ማነው? ነው እግዚአብሔር ነው ትወልጃለሽ ያለው አለም ሰዎች አካባቢ ጎረቤት ጓደኛ ላንቺ አይሆንም ሊሉ ቢችሉም የተናገረው ማነው እግዚአብሔር ነው ራሱ አካሏ አይሆንም ላንቺ የሚል መልእክት በየቀኑ ቢነግራትም የተናገረው እግዚአብሔር ነው ቃል ኪዳን የሰጠ እግዚአብሔር ቃሉን ይፈጽማል የቃል ኪዳኑ ሰጪ እግዚአብሔር ነው ሰዎች እንደሚድኑ ወደ ክርስቶስ ቢመጡ ቃል ኪዳን የሰጠ እግዚአብሔር ነው ቢመጡ ያድናቸዋል ምንም ጥርጥር የለም እግዚአብሔር ነው እናሰጨው ይህንን እግዚአብሔርን ምን አድርገው ነው የብሉ ኪዳን ሰዎች የቆጠሩትና ያመኑት። የታመነ አምላክ ነው። ፓስተር ላይታመን ይችላል። አባት፣ ወንድም፣ ጓደኛ እወድሻለሁ፣ እወድሃለሁ የሚል ሰው ላይታመን ይችላል። እግዚአብሔር ግን ታማኝ ነው። እግዚአብሔር ታማኝ ነው። አብርሃም ያለምንም ተስፋ በተስፋ አመነ ተብሎ መቶ ዓመት ሲሞላው ነው የወለደው። ልጁን ለሰዋልኝ ብሎ እግዚአብሔር በሰጠው ጊዜ ከተሰዋ በኋላ እንኳን ሊያነሳው ይችላል እሱ ታማኝ ነው ብሎ አምኖ ስለነበረ በእምነት ነው የኖሩት። እግዚአብሔር የሚባለው አምላክ የታመነ አምላክ ነው። እግዚአብሔርም ብታምኑ አታፍሩም፣ አታፍሩም። ዓለምን ብታምኑ ግን ታፍራላችሁ። ኃጢአትም ብታምኑ ታፍራላችሁ። ይህንን የዓለምን ፋሽን ብታምኑ በዛ ላይ ብትመሰረቱ። ምንም ጥርጥር የለውም። ብዙ ሰዎች አፍረዋል። ማንም ሰው ያፍራል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በሱ ነው። ስለዚህ ለእግዚአብሔር ስለ ክብሩ በሚነገረው ነገር በሙሉ ብሎ ሐዋርያው ቅዱስ ጳውሎስ በሱ በነገር ሁሉ አሜን ነው። ይሆናል ነው። እርግጠኛ ነው። ትክክል ነው። አንድም ሳይዛነፍ ይፈጸማል የሚል መልእክት ነው ያለው። በሱ ላይ መታመን በረከት ነው። እግዚአብሔር የተስፋ ቃሉን እንደማይለውጥ እንደ ሳራ እንደ አብርሃም እንደ አማኞች በታሪክ ውስጥ እንደነበሩ አማኞች ሁሉ በእግዚአብሔር ላይ ብንታመንና ተስፋችንን በሱ ላይ ብንጥል ሁል ጊዜ ቃል ኪዳኑን በህይወታችን እየፈጸመ ሊመራን የሚችል ታላቅ አምላክ ነው። ነገር ግን አስተውሉ፣ ዓለምም ሰይጣንም ስጋችንም ስሜታችንም ልዩ ልዩ ቃል ኪዳኖችን ሊደረድርልን ይችላል። እንደ እግዚአብሔር ግን አይደለም። የእግዚአብሔር ቃል ኪዳኖች በሙሉ ይፈጸማሉ፣ ተፈጽመዋል፣ ገናም ገናም ይፈጸማሉ፤ በእኛም ህይወት፣ በዓለም ታሪክ ውስጥ ደግሞም በታሪካችን ዓለም የምትሰጠን ቃል ኪዳን አለ። የኃጢአት፣ የአመፅ፣ የመተላለፍ፣ የምኞት እና የቀን ህልም ተስፋዎች ልሰጠን ትችላለች ዓለም የምትሰጣቸው ተስፋዎች በሙሉ ብዙ ሰዎችን አክስራለች፣ አዋርዳለች፣ ሰዎችን ከመስመር አስወጥታለች። ስለዚህ የእግዚአብሔር ቃል ኪዳን ላይ በዘመናችሁ ሁሉ እንድትመሰረቱ ጥቂት ነጥቦች አስፈላጊ ናቸው። አንደኛ በጸሎት መጽናት ያስፈልጋል። ሁለተኛ ቃሉን ማንበብና ማጥናት ያስፈልጋል። እግዚአብሔርን እንደ ቃሉ ማምለክም ያስፈልጋል። እና እነዚህን ነገሮች ብናደርግ የእግዚአብሔር የተስፋ ቃሎች ሁልጊዜ በክርስቶስ በኩል አዎን እና አዎን የሆኑት ማለት ይሆናሉ እና ይሆናሉ የሆኑት ለእኛም በሕይወታችን ይሆኑልናል። እግዚአብሔር አምላካችን በዚህ ምድር በዚህ ክፉ ጠማማ ትውልድ መካከል የራሱ ህዝቦች አድርጎ ያከብረናል፣ ያስከብረናል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እግዚአብሔር ይመስገን። የመጨረሻ ዝማሬያችንን ቁጥር 21ን ዘምረን እንጨርሳለን። ነምበር 21 ሰላም አለኝ በልቤ ሰላም አለኝ ሰላም አለኝ ሰላም አለኝ ሰላም አለኝ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። በኢየሱስ ደም በኢየሱስ ደም ታጠበልኝ ኀጢአቴ ኀጢአቴ ተለወጠ ህይወቴ በወንጌል እጸናለሁ ስሞት ወደ ጌታ ሄዳለሁ። እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወድ ተስፋ በህይወቴ በጣም ተስፋፋ። ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ፣ አዲስ ፍጥረት ሆኛለሁ መንፈሱን አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። ሐዘን የለም ጭንቀት የለም ፍርሃት ጠፍቷል። ከልቤ ከልቤ መንፈሱ ያጽናናኛል፣ በደስታ ሞልቶኛል። ጌታ ዞትር ይጠብቀኛል። ላመስግ ነው ላመስግ ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ እዳዬን። ክብር ክብር ለስሙ ይሁን። ቅዱስና ታላቅ የሆንክ ከዘላለም እስከ ዘላለም በከበረው ክብር ውስጥ ያለህ አምላካችን እግዚአብሔር በቅዱስ ቃልህ በመጽሐፍ ቅዱስ ውስጥ ስላሉት እጅግ በጣም ብዙ ቃል ኪዳኖች የመጀመሪያዎቹን፣ ደግሞም የመጨረሻውን አንተ ጌታ ኢየሱስ እንደምትመጣ፣ በቶሎ እንደምትመጣ የሚያሳስበውን ቃል ኪዳን እንድንሰማ በመካከል ያሉትንም ለማያምኑት ለሚያምኑትም የተሰጡትን ሁሉ እንድናስተውል የአገልግሎታችን ድፍረትና መሰረት ቅዱስ የቃል ኪዳንህ እውነት መሆኑን እንድናይ ስለ ረዳሃን እናከብረሃለን። አቤቱ ጌታ ሆይ በተስፋ ቃልህ ላይ መመስረትና መጽናት በረከት ነው። ስለዚህ ሁላችንም እዚህ ያለነው እንደ ተስፋ ቃልህ በተስፋ ቃልህ በቃል ኪዳንህ ላይ በመታመን እንደ ቃልህ በመውጣት በመግባት የሚገኘውን በረከትና ክብር እንድንወርስ በጌታ በኢየሱስ እንማጸናሃለን። አቤቱ እንደ ቃልህ አቁመን እንደ ቃልህ አጽናን። ከዓለም መታለልና ከዓለም ካለው ክፉ ምኞት አስጥለን። እግዚአብሔር አምላካችን ሆይ ይቺን አሜሪካን አስብ፣ ኢትዮጵያን ሀገራችንንም ጎብኝ። እዚህ ያሉትን ወንድማችንን ዴቪድን እና እህታችንን ናንሲን ለዚህ አገልግሎት ከእኛ ጋር እንዲሆኑ ስለሰጠህን እናመሰግንሃለን። አቤቱ ባርካቸው፣ ጸሎታቸውን ስማ። እግዚአብሔር ሆይ እዚህ የሌሉትን ሁሉ ባሉበት ቦታ ባርክ። ስለነበረን ጊዜ ተመስገን። ቀሪውን ሳምንት ባርክልን። በጌታችን በኢየሱስ ክርስቶስ ስም አሜን። ¿Puedes ah. Sí, sí, sí.